የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ድርቁ ሕጻናትን በብርቱ እየጎዳ ነው። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በ10 ሺዎች የሚቆጠሩ ሕፃናትን ለሞት በሚዳርግ ደረጃ ሲል የብሪታንያው ግብረሰናይ ድርጅት ሕፃናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን አስታውቋል። ሙሉ ዘገባው በዕለቱ አብሬስ ይቀርባል። በደቡብ ኦሞ ውስጥ ተፈጥሮ የነበረውን የጸጥታ ችግር አያይዞ በ390 ሰዎች ተጠርጣሪዎች ላይ ምርመራ አጠናቆ ክስ ለመመስረት መዘጋጀቱን የዶኖ የዞኑ አስተዳደር አስታወቀ። የአስተዳደሩን ገለጻ የሚቃወሙ አንዳንድ ነዋሪዎች ደግሞ እንዲህ ይላሉ። ሀብት በዋሽ የተፋቱ ነው። ይህንንም እኛ ከቶልተ ማህበረሰብ ሕዝብ ጠቅላላ ማቅቶ አሁንም መኖራችን ዋስትናችን አደጋ ላይ በሆነበት ሰዓት እንደዚህ አይነት ሰዎች በፊትለፊት ላይ ቀድሞ የምታዩ ሰዎች በዋሽ ሲፈቱ፣ ነገሩ እዛ ያለው ነገር አይበርድም እና እዛ አሁንም እነዚህ የታሰሩ ሰዎች ሲፈቱ ልብ ልብ የሰጠን ብለን እዚህ ዞን አሳገርም ገፍተን ነበር ያለው ነገር ያው ለእኛ በራሳችን አስጊ ነው። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችን ጨምሮ በምሽቱ ዝግጅታችን ይቀርባሉ። ሐሙስ ሰኔ 9 2014 ዓ ም ጤና አስጥልኝ እንደምናመሻችሁ ክቡራትና ክቡራት አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪዋ ብርሃን ኃይሉ ናት። ጆጊል ነው ለምህንድስናው የተሰየመው። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምን አምሽታችኋል? የምሽቱን የዓለም ዜና የማሰማችሁ ቆንጆ ይታየ ነኝ። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በአስር ሺዎች የሚቆጠሩ ህጻናት ለሞት በሚዳርግ ደረጃ ሲል የብሪታንያ ግብረሰናይ ድርጅት ሕፃናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን አስታውቋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ላለፉት ሰባት ወራት በእስር ላይ የሚገኙትና ከህግ አግባብ ውጭ መንግስትን ከስልጣን ለማስወገድ ተንቀሳቅሳችኋል በሚል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው ሁለት የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞችና አስራ አምስት የኦሮሞ ነጻነት ግንባር ኦነግ አመራሮች በድጋሚ ለብይን ተቀጥረዋል። ገልሞ ዳዊት ዝርዝሩን ይዟል። የኦሮሚያ ክልል ጠቅላይ ፍርድ ቤት መዝገቡን ለዛሬ ቀጥሮት ነበረው። የኦሮሚያ ክልል ጠቅላይ አቃቤ ክሱን አሻሽሎት እንደሆነ ለመስማት ነበር። የጋዜጠኞቹ ጠበቃ አቶ ጉዳና ፈቃዱ ሁለቱ የኦሮሚያ ኒውስ ኔትወርክ ኦኤንን ጋዜጠኞች ደሱ ዱላና ብቅላ አመኑ እንዲሁም ከእነሱ ጋር የተከሰሱት አስራ አምስት ተጠርጣሪዎች አዲስ አበባ ሳር ቤት እየተባለ በሚጠራው አካባቢ በሚገኘው በኦሮሚያ ከፍተኛ ፍርድ ቤት ዛሬ መቅረባቸውን ለአሜሪካ ድምጽ ተናግረዋል። የመናኒ አቀሜ የመጀመሪያው ክስ ተሰርዟል። ከዚያ በኋላ አሻሽለው ያቀረቡት ክስም ህጋዊ መሠረት የለውም። ፍርድ ቤቱ በዛሬው ችሎት ተጠርጣሪዎች ላይ አሁንም የቀረበ ክስ አለመኖሩን አረጋግጧል። እኛም ተጠርጣሪዎቹ ላይ ወንጀል ከሌለ በነፃ እንዲለቀቁልን ብንጠይቅም አሁንም ችሎቱ በራሱ ፍቃድ አቃቤ ሕግ ክሱን እንዲያሻሽል ሲል ብይን ሰጥቶ ሌላ ተለዋጭ ቀጠሮ ሰጥቷል። ችሎቱ ይህንን ክስ ውድቅ አድርጎ ተጠርጣሪዎችን መልቀቅ ሲገባው እንደገና ወደዚህ ውሳኔ መጥቷል። ተጠርጣሪዎቹ በመጀመሪያው ክስ በህዝብ የተመረጠን መንግስት በህገ ወጥ መንገድ ለመናድ አሲረዋል፣ የሽግግር መንግስት ሰነድን አዘጋጅተዋል እና በአጠቃላይ መንግስትን በኃይል ለመናድ ሞክረዋል የሚሉ ክሶች ቀርቦባቸው እንደነበር ጠበቃው አስታውቀዋል። ተጠርጣሪዎቹ ከህዳር 8 2014 ዓ.ም ጀምሮ በእስር ላይ መሆናቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከአዲስ አበባ ባለፈው ዓመት ብቻ በዓለም ላይ 89.3 ሚሊዮን የሚሆኑ ሰዎች በጦርነት በጥቃትና በሰብአዊ መብት ረገጣ ምክንያት ከሀገራቸው ተገፍተው ወጥተዋል ሲል የተባበሩት መንግስታት የስደተኞች ጉዳይ ወኪል ዛሬ አስታወቀ። ይህም ብዛት ከዚህ በፊት ያልታየ ነው ሲል የስደተኞች ጉዳይ መስሪያ ቤቱ ባወጣው ዓመታዊ የዓለም አዝማሚያ ሪፖርቱ ላይ ጠቅሷል። ሊሳ ሽላይን ለቪኦኤ ከጄኔቫ ያስተላለፈችውን አጭር ዘገባ እንግዱ ወልዴ ያቀርበዋል። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንደሚሉት ሩሲያ ዩክሬንን በመውረሯ ምክንያት የተፈናቀሉ ሰዎች ቁጥር ሲጨመርበት አጠቃላይ ድምሩ ከተጠቀሰው በላይ ሊሆን ይችላል። ዲስፕላይስድ አኒዌይ በትውይን ከዩክሬን የተፈናቀሉት ሰዎች ቁጥር ከ12 እስከ 14 ሚሊዮን ሲገመት አጠቃላይ ድምሩ ከ100 ሚሊዮን በላይ ይሆናል ማለት ነው። የዚህ ምክንያቱ የግጭትና ቀውስ መጨመር ነው። ድንገተኛ አደጋዎችና ችግሮች ባለፉት አስርተ ዓመታት የስደተኞችን ቁጥር ከፍ እንዲል አድርገዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት እንደሚለው የሩሲያ ዩክሬንን መውረር ቁጥሩን በከፍተኛ ብዛትና ፍጥነት አሳድጎታል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛውና ፈጣኑ መፈናቀል ነው። የዓለም ትኩረት ዩክሬን ላይ በሆነበት ሰዓት ፊሊፖ ግራንዲ እንዳሳሰቡት መንግስታት ከዩክሬን በፊት ተፈጥረው በነበሩና የሚሊዮኖችን ሕይወት ባመሳቀሉ ችግሮች ላይም ትኩረት ማድረግ አለባቸው። ኢትዮጵያ በሁለት ሺህ ሃያ መጨረሻ ኢትዮጵያ፣ ባለፈው በጋ ደግሞ አፍጋኒስታን፣ ሶሪያና ደቡብ ሱዳን፣ የፍልስጤም ስደተኞች ጉዳይ የመሳሰሉት ነባርና ቁጥሩን ከፍ የሚያደርጉ ቀውሶች ናቸው። የስደተኞች ጉዳይ ቢሮው እንደሚለው ባለፈው ዓመት ጥገኝነት ያገኙት ሰዎች ቁጥር 27 ሚሊዮን ሲደርስ በገዛ ሀገራቸው ውስጥ በግጭት ምክንያት የተፈናቀሉት ደግሞ 52.2 ሚሊዮን ደርሷል። ኮሚሽኑ እንዳለው ከሚታመነው በተቃራኒ 80 በመቶ የሚሆኑት ስደተኞች የሄዱት ወደ ብልሃና መካከለኛ ገቢ ወዳላቸው ሀገሮች ነው። ሪፖርቱ ይፋ እንዳደረገው አምስት ሀገሮች ሶሪያ፣ ቬንዙዌላ፣ አፍጋኒስታን፣ ደቡብ ሱዳንና ማይናማር ከሶስት እጅ በላይ የሚሆኑት ስደተኞች መነሻ ናቸው። ቱርክ ከፍተኛ ቁጥር ያለውን ስደተኛ ስታስተናግድ፣ ኮሎምቢያ፣ ዩጋንዳ፣ ፓኪስታንና ጀርመን ይከተላሉ። አሜሪካ አሁንም ከፍተኛ ቁጥር ያለው ስደተኛ ማረፊያ በመሆን በዓለም ቀዳሚውን ስፍራ እንደያዘች ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቡርኪና ፋሶ ውስጥ እስላማዊ ታጣቂዎች ቢያንስ 79 ሰዎች መግደላቸው ተዘገበ። ባለፈው ቅዳሜ የተፈጸመው ጥቃት ስልጣን ላይ ያለው በጦር ሰራዊቱ የሚመራ መንግስት ቢሆንም የጸጥታው ሁኔታ እየተባባሰ መሆኑን የሚጠቁም ነው ተብሏል። የጸጥታ ተንታኞች በክልሉ ከሁሉም የከፋ ሁከት ላይ ካለችው ከማሊም ቡርኪና ፋሶ የባሰ ሁኔታ ላይ እንዳለች ይናገራሉ። ታጣቂዎች ባለፈው ቅዳሜ በቡርኪና ሰሜናዊ አካባቢ በሚገኝ መንደር ግድያውን እንደፈጸሙ የሀገሪቱ መንግስት ነው ያስታወቀው። በወታደራዊ መንግስት በሚተዳደሩት በቡርኪና ፋሶም በማሊም ሁከቱ ተባብሶ እንደቀጠለ ነው የሚገለጸው። ማላዊ ውስጥ ሕፃናትን አስከፊ በሆነ ምስል እየቀረጸ ሲሸጥ የተገኘውን ቻይናዊ የሀገሪቱ መንግስት በአስቸኳይ አስሮ ከሀገር እንዲያባርር የመብት ቡድኖች እያሳሰቡ ናቸው። ቢቢሲ ባካሄደው አንድ ክትትል ሉኬ የተባለው ቻይናዊ ሕፃናቱ እንዲዘምሩና በማንዳሪን ቋንቋ ተናገሩ እያለ በቪዲዮ በመቅዳት በኢንተርኔት ላይ እንደሚሸጥ ደርሶበታል። ሰውየው በቀን በቀን በመቶች የተቆጠሩ ቪዲዮዎችን እየቀረጸ እያንዳንዱን 77 ዶላር እንደሚሸጥና ለልጆቹ ግን 50 ሳንቲም የማይሞላ እንደሚሰጣቸው ቢቢሲ ባደረገው ክትትል አመልክቷል። ህጻናቱን በማንደሪን ቋንቋ የቻይና ሕዝብን እንዲያሞግሱ በድህነት ላይ እንዲሳለቁ፣ እንዲሁም እኔ ደደብ ጥቁር አውሬ ነኝ እያሉ እንዲዘምሩ ያስተማራቸው መሆኑን ዘገባው አመልክቷል። በማላዊ የቻይና ኤምባሲ ድርጊቱን አውግዟል ተብሏል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን፣ የጀርመን ቻንስለር ኦላፍ ሾልስ እና የኢጣሊያ ጠቅላይ ሚኒስትር ማሪዮ ድራጊ የሩሲያን ወረራ በመመከት እየተዋጋች ለምትገኘው ለዩክሬን ድጋፍ ለመግለጽ ዛሬ ዋና ከተማዋ ኪየቭ ገብተዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ከዩክሬን ህዝብ ጋር ያለንን አንድነት የሚገልጽ ትልቅ ግምት የሚሰጠው ጉብኝት ነው ብለዋል። አራቱ መሪዎች ወደ ኪየቭ የተጓዙት የአውሮፓ ኮሚሽን በዩክሬን የአህጉራዊው ህብረት እጩነት ጉዳይ ላይ ስለሚሰጠው ምክረ ሀሳብ እየተነጋገረ በሚገኝበት በዚህ ወቅት ነው። መሪዎቹ በኪየቭ ቆይታቸው ከፕሬዝደንቱ ከቮሎዶሚር ዜሌንስኪ ጋር እንደሚነጋገሩ ይጠበቃል። ይህ በዚህ እንዳለ ዩናይትድ ስቴትስ ለዩክሬን የአንድ ቢሊዮን ዶላር ተጨማሪ ወታደራዊ እርዳታ የምትሰጥ መሆኑን ትናንት ረቡዕ ይፋ አድርጋለች። ዩናይትድ ስቴትስ ለዩክሬን ወታደራዊ እርዳታ ስትሰጥ ይህ አስራ ሁለተኛ ጊዜዋ ሲሆን እስካሁን ከለገሰችው ሁሉ ግዙፉ እንደሆነ ተጠቁሟል። የአክሲዮን ወይም የስቶክ ድርሻ ገበያ ዋጋ በከፍተኛ ደረጃ ማሽቆልቆሉንና የዋጋ ግሽበቱ እያሻቀበ መሄዱን ተከትሎ የዩናይትድ ስቴትስ ማዕከላዊ ባንክ ፌዴራል ሪዘርቭ የወለድ መጠኑን ከፍ ለማድረግ መወሰኑ ተገለጸ። የድርሻ ገበያው ማሽቆልቆልና የዋጋ መናሩ ሸማቹን ስጋት ውስጥ ከጥቷል። ፌዴራል ሪዘርቭ ሁኔታውን ለመቆጣጠር የወለድ መጠኑን በ በሶስት አራተኛ ከመቶ ከፍ ሊያደርግ መወሰኑ ነው የተገለጸው። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የጤና ጉዳዮች አማካሪና በቀደመውና በአሁኑ አስተዳደር በኮቪድ-19 ምላሽ ባላቸው ቁልፍ ሚና የሚታወቁት ዶክተር አንቶኒ ፋውቺ ለኮቪድ-19 መጋለጣቸው ተዘገበ። የ81 ዓመቱ ፋውቺ የመከላከያ ክትባቱን ሙሉ በሙሉ ከዚያም ሁለት ማጠናከሪያ ክትባቶች የወሰዱ ሲሆን መለስተኛ የኮቪድ ሕመም ስሜት ያላቸው መሆኑን ትናንት ከብሔራዊ የተላላፊ በሽታዎች ኢንስቲትዩት የወጣው መግለጫ አመልክቷል። ለዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሐሙስ ሰኔ 9 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ራብ ማክሊን ነው። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት ዋና አዘጋጇ። የዌብ ና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያ ናት። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ነው። የእለቱ አቢይ ርዕስ ድርቁ ሕፃናትን በብርቱ እየጎዳ ነው ይላል። ድርቅ አብዝቶ እያጠቃቸው በሚገኙ የኢትዮጵያ አካባቢዎች በአስር ሺዎች የሚቆጠሩ ሕጻናትን ለሞት በሚዳርግ ደረጃ ሲል የብሪታንያ ግብረሰናይ ድርጅት ሕጻናት አድን በገለጸው የምግብ እጥረት ብርታት እየተሰቃዩ መሆኑን ነው ያስታወቀው። አጃንስ ፍራንስ ፕሬስ ለዛሬ ያጠናቀረውን ዘገባ ዝርዝር ጽዮን ግርማ እንደሚከተለው ታቀርበዋለች። በአፍሪካ ቀንድ የሰፋ አካባቢ ዝናብ በአራት ተከታታይ መደበኛ ወቅቶች አለመጣሉ ኢትዮጵያ፣ ኬንያና ሶማሊያ ውስጥ በአርባ ዓመታት ደርሶ በማያውቅ ብርታት የከፋ የረሃብ ቀውስ ማስከተሉን አዣንስ ፍራንስ ፕሬስ ዘግቧል። በዘንድሮም የክረምት ወቅት በቂ ዝናብ አይጥልም ተብሎ ተተንብዋል። የብሪታንያው ግብረ ሰናይ ድርጅት ሴቭ ዘ ችልድረን ወይም ህጻናት አድን ባወጣው ሪፖርት ኢትዮጵያ ውስጥ በኦሮሚያ በደቡብ በሶማሌና በደቡብ ምዕራብ ክልሎች ከአንድ ሚሊዮን የሚበልጥ ሰው አጣዳፊ የምግብ እርዳታ እንደሚያስፈልገው ገልጿል። አንድ መቶ ሰማኒያ አምስት ሺህ የሚሆኑ ህጻናት ለሞት በሚዳርግ ደረጃ በከፋ ረሃብ እየተሰቃዩ ናቸውም ብሏል ድርጅቱ። ኢትዮጵያ ውስጥ ባሉት የተለያዩ ቀውሶች ግንባር ቀደም እና ከሁሉም በላይ ተጎጂዎቹ ህጻናቱ መሆናቸውን የድርጅቱ የኢትዮጵያ ቢሮ ዳይሬክተር ዣቪየር ዩቤር ተናግረዋል። በግጭቶችና ላለፉት ሁለት ዓመታትም በኮቪድ-19 ወረርሽኝ ምክንያት አብዝቶ የተጎዳውን አቅማቸውን የተራዘመው ከባድ ድርቅ ይበልጥ አዳክሞታል ብለዋል ዩቤር። በድርቁ እጅግ ከተጎዱት አንዱ በሆነው በሶማሌ ክልል ባለፈው ዓመት የምግብ እጥረት ምጣኔው ወደ 64 ከመቶ ማሻቀቡን የህፃናት አድን ድርጅቱ መግለጫ አክሎ ጠቁሟል። በዚሁ ጊዜ ውስጥ ህይወታቸውን የሚያተርፍ ህክምና በሚያስፈልጋቸው ደረጃ እጅግ ከባድና አጣዳፊ ጣልቃ ገባ ብነት በሚያስፈልገው ረሃብ እየተጎዱ ከ50 ሺህ የሚበልጡ ህፃናትን መመዝገቡን ድርጅቱ ገልጿል። በህዝብ ብዛት ከአፍሪካ ሁለተኛ በሆነችው እና በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት በተጎዳችው ኢትዮጵያ በተራዘመው የከበደ ድርቅ ከ8 ሚሊዮን በላይ ህዝቧ መጎዳቱን የኤኤፍፒ ዘገባ አውስቷል። ሰላሳ ሚሊዮን ህዝብ ሰብአዊ እርዳታ ጠባቂ መሆኑን ሴቭ ዘ ችልድረን በዚሁ መግለጫ አመልክቷል። የምግብና የነዳጅ ዋጋ መናርን ያስከተለው የዩክሬኑ ጦርነት ችግሩን እንዳባባሰው ዘገባው አመልክቶ በሰብአዊ እርዳታ ተማጽኖም በቂ ገንዘብ አለመገኘቱን ገልጿል። የዓለም የምግብ ፕሮግራም ባለፈው የካቲት ለለጋሾች ካቀረበው ጥያቄ እስካሁን ያገኘው አራት ከመቶን ብቻ መሆኑን አስታውቋል። አመሰግናለሁ ጽዮን። ክቡራትና ክቡራን አድማጮች ተከታዩም ከዚሁ የድርቅ ዜና ጋር የተገናኘ ነገር ግን ወደ ጎረቤት ሶማሊያ የሚያሻግረን ይሆናል። በአፍሪካ ቀንድ የተከሰተው ድርቅ ክፉኛ በተጎዳችው ሶማሊያ የምግብ እጥረት ከገጠመው አጠቃላይ 16 ሚሊዮን የሚደርስ ህዝቧ ከግማሽ በላይ ያህሉ በቀውስ ደረጃ የሚታይ የምግብ ዋስትና ጦት ተደቅኖበታል። በረሃብ ሳቢያ ለህልፈት የተዳረጉ ህጻናት መኖራቸው በተዘገበበት በመቶ ሺዎች የሚቆጠሩ ሶማሊያውያን በተመጣጠነ ምግብ እጦት ሕይወታቸውን ሊያጡ ይችላሉ ሲሉ የረድኤት ድርጅቶች አመልክተዋል። ሙሐመድ ሼክ ኖር ከሞቃዲሾ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። ይህ ሶማሊያ ውስጥ በተመጣጠነ ምግብ እጥረት የተጎዱ ህጻናት የሚረዱበት ማዕከል አክሽን አጌነስት ሃንገር በተባለ መንግሥታዊ ያልሆነ የረድኤት ድርጅት ነው የሚረዳው። በአብዛኛውም ከሞቃዲሾ ወጣ ብለው ከሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚኖሩ ደሃ ሴቶችን ነው የሚያገለግለው። ፋዱሞ ማዴ ሶስት ጨቅላ ሕፃናት ልጆቻቸው በምግብ እጦት ሳቢያ ለህልፈት ከተዳረጉባቸው በኋላ ነው በደቡባዊ ሶማሌ በግዛት ጉፍ ጋዱድ የተባለ የገጠር መንደር የሚገኝ መጠለያ ካምፕ ጥለው የመጡት። በአሁኑም ወቅት ከተቀሩት ሶስት ልጆቻቸው ጋር በመሆን ከአንድ የተፈናቃይ መንደር ውስጥ ይገኛሉ። ከድርቁ በፊት ከብቶችና የእርሻ ሰብል የምናመርትባቸው እርሻዎች ነበሩን። ሁሉንም ድርቁ በአንድ ጊዜ አወደመብን። ሶስት ልጆቼ በረሃቡ ሳቢያ ሞተውብኛል። የታቀፍኩት ሕፃን ልጅም እየተባባሰ በመጣው የረሃብ ችግር ሳቢያና የምግብ እጥረት ባስከተለው መዘዝ እየተሰቃየ ነው። በከፍተኛ ቁጥር የሚጎርፉትና የሚበዙትም ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት የያዙ ተፈናቃይ ሴቶች በአካባቢው ያሉትን ሆስፒታሎች ከአቅም በላይ አጨናንቀዋል። ድርቆ ያስከተለውን የበረታ ጉዳት ሸሽተው ከተለያዩ የሶማሊያ ግዛቶች ለመጡት ቤተሰቦች ዋና ከተማይቱ ሞቃዲሾ ነች እንደ ብቸኛ ተስፋ ተደርጋ የምትታየው። ሰብል ማምረት አልቻልንም። ከብቶቻችንም አልቀዋል። ልጆቻችንም ሆኑ እኛ ያለንበት ሁኔታ በጣም አደገኛ ነው። እግዚአብሔር ከኛ ጋር ይሁን። ዶክተርስ ሰይ ዜር ኢዝ አ ሪስክ ኦፍ ማልኒውትሪሽን ዛት ካን ኮዝ ሞር ዴዝ አሁኑኑ አፋጣኝ መፍትሄ ካላገኘ ብዙዎችን ለህልፈት የሚዳርግ የተመጣጠነ ምግብ እጥረት የደቀነው ስጋት አለ። ዶክተር አብዲሪዛቅ ዩሱፍ በህክምና ዲሬክተርነት በሚያገለግሉበት የማርቲኖ ሆስፒታል የተመጣጠነ ምግብ እጥረት ያስከተለው ጉዳት የደረሰባቸው ታካሚዎች በሚረዱበት የሕክምና ክፍል የሚሰጠውን አገልግሎትም ይመራሉ። ለህፃናቱ ምርጃ የሚውሉ አልሚ ምግቦች እጥረት አለ ነው የሚሉት። ለተመጣጠነ ምግብ እጥረት የተጋለጡት ሕፃናት ብርታት እንዲያገኙ እንደ ወተት የመሳሰሉ ለማገገም የሚያግዙ የምግብ ዓይነቶች ያስፈልጋቸዋል። ከተባበሩት መንግሥታት ድርጅት የተለገሰን እርዳታ እየተሟጠጠ ነው። ይህ በእንዲህ እንዳለ እርዳታ ለማግኘት የመጡ ሴቶችና ትናንሽ ልጆቻቸው ከሞቃዲሾ ወጣ ብሎ ከሚገኘው የተፈናቃዮች ካምፕ ከጊዜያዊው መጠለያቸው አቅራቢያ ሆነው ሲጠባበቁ ይታያሉ። እናም የመጠለያ ካምፑ ሰራተኞች እንደሚያስረዱት ተረጂ ቤተሰቦች በረሃብ የተጎዱ ልጆቻቸውን እንደያዙ በየቀኑ ነው ወደዚያ የሚጎርፉት። በአንድ ቀን በአስር መለስተኛ አውቶቡሶች የተሳፈሩ ተፈናቃዮች ሊደርሱ ይችላሉ። በሚቀጥለው ቀን ደግሞ አራት፣ ከዚያ ደግሞ ለቀናት ምንም ላይኖር ይችላል። እያንዳንዱ ቀን የራሱ የሆኑ ፈተናዎች አሉት። አንድ የተለየ ነገር አያጣም። ተሽከርካሪዎች ቀኑን ሙሉ እየተመላለሱ ሲያደርሷቸውና ቤተሰቦችም ወደ ካምፑ ሲያቀኑ ማየት የተለመደ ነገር ነው። በአጭሩ እዚህ ያለው እውነታ ይህንን ይመስላል። እንደ ረድኤት ድርጅቶችም ማብራሪያ የሶማሊያ መንግስት ይህ አስከፊ ድርቅና የተመጣጠነ ምግብ እጥረት ያስከተለውን ችግር ለመቅረፍ የሚያስችል አቅም የለውም። በመሆኑም ተጨማሪ እርዳታ በአፋጣኝ ካልደረሰ ሁኔታው በተለይ በሕፃናት ሕይወት ላይ ይበልጥ የከፋ የስጋት ደመና የሚያጠላ ነው። ክቡራትና ክቡራን አድማጮች፣ አሁን ደግሞ ከሶማሊያ ወደ ኢትዮጵያ ተመልሰን ወደ ደቡብ ኦሞ ነው የምናቀናው። ደቡብ ኦሞ ውስጥ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ በ390 ተጠርጣሪዎች ላይ ያደረገውን ምርመራ አጠናቆ ክስ ለመመስረት መዘጋጀቱን የዞኑ አስተዳደር አስታወቀ። በሌላ በኩል በዞኑ ተፈጥሮ በነበረው ሁከትና ጥቃት የተጎዱና የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸውና አሁንም የደህንነት ስጋት እንዳለባቸው አንዳንዶች በስልክ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። የደቡብ ኦሞ ዞን ምክትል አስተዳዳሪና የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደግሞ በዛቢ የዞኑ ሰላም አናግቷል በተባሉ ተጠርጣሪዎች ላይ ምርመራ መጠናቀቁን ተናግሯል። በደቡብ አሬ ወረዳና ጂንካ ከተማ ሁከት ፈጥረዋል ተብሎ ከተጠረጠሩ ከ1500 ግለሰቦች ውስጥ ምርመራቸው በተጠናቀቀባቸው ግለሰቦች ላይ ብቻ ክስ እንደሚመሰረት ተናግሯል። ከዛ ውስጥ እያንዳንዱን እያጣራን እንግዲህ በፖሊስ ደረጃ ተጣርቶ የተለቀቁ ወደ አራት መቶ አስራ ሶስት የሚሆኑ ሰዎች በፖሊስ ደረጃ ማለት በድርጊት ውስጥ ኤን ይል ተሳታፊ ያልሆኑ ሰዎችን ምክር ተሰጥቶ የተለቀቀበት ሁኔታ ነው ያለው። ከዛ ውጭ አብዘኛውን ደግሞ ወደ ሰባት መቶ አስር የሚሆኑ ሰዎችን ያው በፍርድ ቤት ዋስትና ማለት የዋስ መብታቸው ተጠብቆ እንዲወጡ የተደረገበት ሁኔታ ነ እንግዲህ ከዚህ ውስጥ በአጠቃላይ በቀጠሮ ከሚመላለሱት ውስጥ ወደ ሀያ ሁለት የሚሆኑ አካላት በፍርድ ቤት ቀጠሮ ላይ ያሉት ናቸው። በአጠቃላይ እነዛን ጨምሮ የጊዜ ቀጠሮ በማረሚያ ቤት ሆኖ ይህን አጠቃላይ እንዲከታተሉ ያደረግናቸው ሰዎች ሶስት መቶ ዘጠና የሚሆኑ ሰዎች አሁን በማረሚያ ቤት ሆኖ ያው ከዚህ ውስጥ ክስ የሚመሰረትበት ሁኔታ ተመቻችቶ ወደ ክስ መመሰረት ደረጃ ላይ ደርሰናል ማለት ነው። ተይዘው ከነበሩ ከ1513 ተጠርጣሪዎች ውስጥ በ390 ግለሰቦች ላይ ብቻ ክስ ይመሰረታል በመባሉ የጥቃቱ ሰለባንያን ከምሉ የዞኑ ነዋሪዎች ውስጥ ለአሜሪካ ድምፅ አስተያየታቸውን የሰጡ ተጎጂዎች ተቃውሞችን አሰምቷል። የጂንካ ከተማ ነዋሪ መሆናቸውን የተናገሩት አቶ ጀማል አሊ አንዱ ናቸው። አሁን ብዙ ሰዎች ወንጀል ላይ በትክክል የሚታወቁ ሰዎች ቀጥታ በዋስ የተፋቱ ነው። ይህንንም እኛ ከቶል ማህበረሰብ ህዝብ ጠቅላላ መጥቶ አሁንም መኖራችን ዋስትናችን አደጋ ላይ በሆነበት ሰዓት እንደዚህ አይነት ሰዎች በፊትለፊት ላይ ቀድሞ የሚታዩ ሰዎች በዋስ ሲፈቱ ነገሩ እዛ ያለው ነገር አይበርድም እና እዛ አሁንም እነዚህ የታሰሩ ሰዎች ሲፈቱ ልብ ልብ የሰጠ ነው ብለን እዚህ ዞን አሳገርም ገፍተን ነበር ያለው ነገር ያው ለእኛ በራሳችን አስጊ ነው። አሁንም ድረስ በየቦታው ላይ ይፎከራል። ምንም የሚመጣብን ነገር ለመሄዱ የታሰሩ ሰዎች የተፈተኑ ምናምን ባል ነገር ነው። ወንጀለኛ በቀጥታ እኛ ፊትለፊት ላይ የተያዙ ሰዎች መፈታት የለባቸውም በነጻ እየተለቀቁ ነው ሲባል በመስማታቸው ማዘናቸውን የገለጡት በደቡብ አሪ ወረዳ የቶርታ ከተማ ነዋሪና ተጎጂነኝ የሚሉት አቶ ተረፈ ተጫኔ ናቸው። ከህግ በኩል ያለው ነገር ብዙም ብዙም እኛ አሁን አንዳንድ አሁን ምስክር የሚባሉ ሰዎችን ማለት ነው ምስክር የፖለቲካ ህዝብ በሙሉ ምስክርነት ብዙ ተሳትፏሉ አሁን እንደዚህ በዋስ ተለቀቀ በዋስ እንደዚህ የሆነ ሲባል የምስክርነቱ ሂደቱ ያስፈራል። ወቅቴ ማንጋ ነው የሚኖረው። አቶ ተረፈ ከሁሉም ያስፈራናል ያሉት እየደረሰብን ነው የሚሉት ዛቻና ማስፈራሪያ፣ እንዲሁም ይህንን ተከትሎ እየደረሰብን ነው የሚሉት ስጋትና የስነ ልቦና ጉዳት መሆኑን ገልጿል። ከዚህ በኋላ ወደፊት ያለው ነገር ራሱ በጣም አስጊ ነው የሚሆነው እነዚህ አሁን በዋስ በምናምን የወጡት ሰዎች ተደራጅቶ አንድ ላይ እየሆኑ እየተወያዩ በቃ ከዚህ በኋላም እኛ የኛ ትግል ይቀጥላል እያሉ ነው የሚያወሩት እነሱ ግን እኛን እንደዚህ አሳስረው በሰላም ሊኖሩ መስሎ ነው መሰለኝ። ግን ልዩ ኃይሎች ባሉበት ላይ ነው እነሱ እስካሁን እዚህ ላይ በሰላም የሚኖሩት እንጂ፣ ከዛ በኋላ ግን ምታል ምናምን ብሎት ዛቻ ነው እንደው የምንሰማው። ጭራሽ አቶ ደሞ ግን ወንጀል መፈጸማቸው የታወቀም እንዲሁም የሚያስጠይቃቸው በቂ ማስረጃ ተገንቶባቸው በነጻ የሚለቀቁ ተጠርጣሪዎች አይኖሩም ስሉ አስተባብሏል። ስለዚህ በሰባት መቶ አስራ አስር የሚሆኑ ሰው በዋስትና የተለቀቀ ማለት አሁን የፍርድ ቤት ያገኘ ማለት አይደለም። ምክንያቱም በወረዳ ፍርድ ቤት የክስ ሂደት መመሰረት የሚችሉ ኬዞች ካሉ ወደ ወረዳ ነው የምንለቀው በወረዳ ፍርድ ቤት ማለት ነው። በዞን ደረጃ ፍርድ ቤት የሚታዩ አሉ በዞን ደረጃ ነው። ስለዚህ በዋስትና የተለቀቀ ሰው ተለቋል ብሎ ነው አሁን አብዛኛው ህዝቡ ጋር ቅሬታ የሚቀርበው። እኛ በዋስትና የዋስ መብታቸውን መልቀቅ ያለንባቸው በዋስ መብታቸውን አስጠብቀን መልቀቅ ያለንባቸው ሰዎች እንለቃለን። ይህ ማለት ይህ ሰው አይጠይቅም ማለት አይደለም። ይህ በእንድ እንዳለን አቶ ጀማል ቤታቸው የተቃጠለባቸውና የተጎዱ ዜጎች በቂ ድጋፍ እንዳልተደረገላቸው በስልክ ለቪኦኤ በሰጡት አስተያየት ተናግሯል። ሰብአዊ ድጋፍ ያው እንደ መጀመሪያው ባይሆንም የተወሰናለ። አሁን በቤት ዙሪያ ግን ቤቶች እየተሰሩ ነው ያሉት። የቤት ስራው ብቻ በቂ አይደለም ነው እኛ አሁንም ቢሆን እንደዚህ ወንጀል ሰርቶ የመሸማቀቅና እንዲስራቻ ነገር ስሜት ያንም የሚታይ ነገር የለም። የደቡብ ኦሞ ዞን ምክትል አስተዳዳሪና የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደሞ በዛቢው ደግሞ የዞኑ ህዝብና መንግስት የተሻላቸውን እያደረጉ ነው ሲሉ ምላሻቸውን ሰጥተዋል። ከወራት በፊት ሚያዚያ 2014 ዓ ም በደቡብ ክልል ደቡብ ኦሞ ዞን ጂንካ ከተማ ጨምሮ በዞኑ አንዳንድ አካባቢዎች የፀጥታ ችግር የተፈጠረው የአሪ ብሔረሰብ በዞን መዋቅር ካልተደራጀ በሚል ከሚቀርብ ፖለቲካዊ ጥያቄ ጋር የተያያዘ ሲሆን የሰው ህይወት እንዲያልፍና ንብረት እንዲወድም ምክንያት መሆኑን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ወደ ተከታዩ ርዕስ እንሻገራለን። የትግራይ አማጽያን በኬንያ አስተናጋጅነት የሚደረግ ድርድር እንደሚቀበሉ ካሳወቁ በኋላ በኢትዮጵያው ጦርነት ተሳታፊ የሆኑ ወገኖች ወደ ሰላም ንግግር እየተቃረቡ ይመስላል ይላል የአሜሪካ ድምጹ ሄንሪ ዊልከንሰን ከአዲስ አበባ ያደረሰን ዘገባ። አማጽያኑ መግለጫው የወጣው ሰሞኑን ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከትግራይ መሪዎች ጋር ለሚደረግ ድርድር ኮሚቴ ማቋቋማቸውን ካሳወቁ በኋላ ነው። ከመንግሥት ተወካዮች ፖለቲከኞችና ተንታኞች ጋር የሰላም ንግግርን በተመለከተ የሚታይ ቀጣይ ፈተናዎችን አስመልክቶ ሄንሪ ያጠናቀረውን የዚህ ዘገባ ዝርዝር እንግድ ወልዴ ወደ አማርኛ መልሶ እንዲህ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር የሚደራደር ኮሚቴ መቋቋሙን ማሳወቃቸው በኢትዮጵያ እየተካሄደ ያለውን የእርስ በርስ ጦርነት ለማስቆም የሰላም ንግግር አይቀሬ መሆኑን አመላካች ነው። ተንታኞችና የምክር ቤት አባላት እንደሚሉት ግን ድርድሩ ውጤታማ እንዲሆን ከተፈለገ ከህወሓትና ከፌዴራል መንግስት ውጭ ያሉ ተዋናዮችም በጠረጴዛው ዙሪያ መቀመጫ ሊሰጣቸው ይገባል። የፓርላማ አባሉና የአማራ ብሔራዊ ንቅናቄው ደሳለኝ ጫኔ እንደሚሉት ድርድሩ በጦርነቱ ተሳታፊ የነበሩትን የአማራ ክልልንና በሰሜን የኢትዮጵያ ጎረቤት የሆነችውን ኤርትራን ማሳተፍ አለበት። ኤፒስ ፕሮሰስ ዛት ዳዝ ኖት በጦርነቱ ተሳታፊ የነበሩትን ሁሉንም ወገኖች የማያሳትፍ ድርድር መክሸፉ የማይቀር ነው። የፌዴራል መንግሥት የአማራንም ሆነ የኤርትራን ጥቅም ችላ የሚል ከሆነ ሁለቱ ወገኖች የራሳቸውን ጥቅም ወደ ማስጠበቅ ይገባሉ። እንደሚመስለኝ አብይ የአማራና የኤርትራን ምክንያታዊ ስጋት ተረድቶ ወደ ድርድሩ ጠረጴዛ መጋበዝ አለበት። አክለውም መንግሥት እስካሁን እንዲህ አይነቱን ዋስትና አልሰጠም ብለዋል። ሰላማዊት ካሳ የፌዴራል መንግስት የኮሚኒኬሽን ሚኒስትር ዴታ ናቸው። መንግስት ያቋቋመው ኮሚቴ የድርድሩን አጠቃላይ ሂደት ይመራል ሲሉ ለቪኦኤ ተናግረዋል። መንግስት ከዚህ በተጨማሪ ሀገራዊ መግባባትን ለማበረታታት ሁሉንም የሚያካትትና ሰፋ ያለ መሰረት ያለው ሕዝባዊ ውይይት ለማድረግ ብሔራዊ ኮሚሽን አቋቁሟል። አያይዘውም ስለ ኢትዮጵያ ሲናገሩ They will also stand together to bring peace. The federal government ሰላምን ለማምጣት አብረን እንቆማለን። ፌዴራል መንግስቱ የሰላም ድርድሩን የሚከታተል ኮሚቴ አቋቁሟል። ይህ ሂደትም ሁሉንም ኢትዮጵያውያንን የሚያሳትፍ ይሆናል። ለህወሓት ግን የድርድሩ ሸምጋዮች ማናቸው ናቸው የሚለው ጥያቄ አንገብጋቢ ይመስላል። የድርጅቱ ቃል አቀባይ ማክሰኞ እለት በሰጡት መግለጫ የአፍሪካ ህብረት መሪዎች የአማጽያኑን እምነት ማግኘት አለባቸው። የአፍሪካ ህብረት ልዩ መልእክተኛ ከኢትዮጵያ ጠቅላይ ሚኒስትር ጋር ያላቸውን ቅርበት ሳናስተውል የቀረነው ጉዳይ አይደለም ብለዋል። በዚህ መሰረት ይላል መግለጫው በመቀጠል አሁን ባለው ባለውና ተደራዳሪ ወገኖቹ በተስማሙበት ስምምነት መሰረት በኬንያ መሪ አመቻችነት አመቻችነትና በናይሮቢ ለሚደረግ ድርድር ያለንን ጠንካራ ፍላጎት እንገልጻለን ብሏል። ተንታኙ ዊሊያም ዴቪድሰን ቤልጅየም መሠረቱን ካደረገው ኢንተርናሽናል ክራይሲስ ግሩፕ ከሚባል የምርምር ተቋም ሲሆን፣ እሱ እንደሚለው ከአካታችነትና ሌሎች የድርድር ሁኔታዎች ውጭ የሆኑ ችግሮችም መፈታት አለባቸው። ለሰላም እንቅፋት የሚሆኑ ሌሎች ያልተፈቱ ችግሮች አሉ። የመጀመሪያው በትግራይ መሠረታዊ አገልግሎቶችን መመለስ ነው፣ በተለይም የባንክ የስልክና የኤሌክትሪክ ከዚያ ደግሞ ህወሓትን እንደ ሽብርተኛ ቡድን የተሰየመበት ጉዳይ፣ ከሁሉ በላይ ግን የምዕራብ ትግራይ ጉዳይ ነው። የአማራው ወገን ምዕራብ ትግራይን በጦርነቱ ወቅት ከህወሓት ነጥቆ በእጁ ካስገባ በኋላ መልሶ እንደማይሰጥ አስታውቋል። ህወሓት ደግሞ በበኩሉ ቦታው መመለስ እንዳለበት ያሳስባል። ኢትዮጵያዊ ተንታኝ ኪራም ታደሰ እንደሚለው በጦርነቱ ምክንያት የተፈጠረው የኢኮኖሚ ሁኔታ፣ ድርቅ፣ የኑሮ ውድነትና ሌሎች ችግሮች ሁለቱንም ወገኖች ወደ ሰላም እየገፋቸው ሳይሆን አይቀርም። ኢፍ ቶስ ኢንቮልቭድ ኢን ት ኮንፍሊክት አር ኖት አክቲቭ ይን ፕሮዳክቲቪቲ። በጦርነቱ እየተሳተፉ ያሉት ወገኖች ምርትና የኢኮኖሚ እንቅስቃሴ ላይ ያላቸው ተሳትፎ ዝቅተኛ ከሆነ አጠቃላይ ሁኔታው የዜሮ ድምር ውጤት ይሆናል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግርም የልማት እንቅስቃሴው በጦርነት ምክንያት ጋሬጣ ተደቅኖበታል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምንሻገረው። ዓለም አቀፍ ርዕስ ነው ተከታዩ። የእንግሊዝ መንግሥት የመጀመሪያውን የስደተኞች ቡድን ወደ ሩዋንዳ ለመላክ ያደረገው ሙከራ በፍርድ ቤት ትዕዛዝ በረራው በመታገዱ ቢከሽፍም ከተለያዩ ዓለም የመጡ ስደተኞችን ወደ ሩዋንዳ ለመላክ ተጨማሪ በረራዎች እንደሚዘጋጁ ግን መንግስት ትላንት አስታውቋል። አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረውን ሰፋ ያለ ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ጥገኝነት ጠያቂዎችን ከእንግሊዝ ወደ ሩዋንዳ ለመውሰድ የሚደረገው በረራ እንዲከናወን ከሀገር ውስጥ ፍርድ ቤቶች ፈቃድ አግኝቶ የነበረው የእንግሊዝ መንግስት ማክሰኞ ዕለት ሊያደርግ የነበረውን የመጀመሪያ በረራ የሰረዘው የአውሮፓ ሰብአዊ መብቶች ፍርድ ቤት እቅዱ በስደተኞች ላይ ትክክለኛና ሊቀለበስ የማይችል አደጋ የደቀነ ነው በማለቱ ነው። የአውሮፓ ፍርድ ቤቱ ወደ ምስራቅ አፍሪካዊቷ ሀገር ለመላክ የተዘጋጁ ስደተኞች ከሀገር እንዳይወጡ ቢከለክልም፣ ግን የሀገር ውስጥ ሚኒስትሯ ፕሪቲ ፓቴል በፓርላማ ቀርበው ባደረጉት ንግግር ወደፊት ለሚደረጉ በረራዎች የሚደረገው ዝግጅት ቀጥሏል ብለዋል። ከፍተኛው ፍርድ ቤት፣ ይግባኝ ሰሚ ፍርድ ቤትና ጠቅላይ ፍርድ ቤቱ በረራዎችን እንድናካሄድ መብት እንዳለን የወሰኑትን ውሳኔ እንቀበላለን። ሆኖም ስትራስበርግ የሚገኘው የአውሮፓ ሰብአዊ መብቶች ፍርድ ቤት ዳኛ ባለቀ ሰዓት ጉዳዩ እስኪታይ ድረስ ስደተኞችን የሚያስወጣው በረራ እንዲቆም አድርጓል። አሁን ግልጽ ማድረግ የሚፈልገው የአውሮፓ ሰብአዊ መብቶች ፍርድ ቤት ፖሊሲው ወይም ስደተኞቹን የማዘዋወር ተግባሩ ሕገ ወጥ ነው ብሎ አልወሰነም። ሆኖም በትላንቱ በረራ ላይ ተሳፍረው የነበሩ ሶስት ሰዎች እንዳይወጡ ነው የከለከለው። ይሄ ክልከላ ለተወሰነ ጊዜ ሊቆይ ይችላል፣ ግን ወደ ሩዋንዳ የመላካቸውን ጉዳይ ጨርሶ የሚያቆመው አይደለም። ባሳለፍ ነው ሚያዝያ ወር በእንግሊዝና በሩዋንዳ መንግስታት መካከል በተደረገው ስምምነት መሰረት የእንግሊዝ መንግስት በትናንሽ መርከቦች ተጭነው ወደ ሀገሩ የሚገቡ ስደተኞችን ወደ ሩዋንዳ የመመለስ እቅድ አለው። የሚያቀርቡት የጥገኝነት ጥያቄ በሩዋንዳ ታይቶ ተቀባይነት ካገኘ እንደ ኢራቅ፣ አፍጋኒስታንና ሶሪያ ከመሳሰሉ ሀገራት የሚመጡ ስደተኞች ወደ እንግሊዝ በመመለስ ፋንታ በሩዋንዳ እንዲኖሩ ይፈቀድላቸዋል። ሆኖም በስምምነቱ መሰረት ቀደም ብለው ወደ ምስራቅ አፍሪካዊቷ ሀገር ሩዋንዳ የተወሰዱ ስደተኞች ለአሶሴትድ ፕሬስ እንደተናገሩት በርካታ ችግሮች እየደረሱባቸው ነው። ከነዚህ አንዱ የ22 ዓመቱ ወጣት ፒተር ናዮኒ እንደ አውሮፓያን አቆጣጠር በ2014 ዓ ም በደቡብ ሱዳን የሚካሄደውን የእርስ በርስ ጦርነት ሸሽቶ ከሁለት ወንድሞቹ ጋር የተሰደደ ነው። ለህገ ወጥ አዘዋዋሪዎች ከፍተኛ ገንዘብ ቢከፍሉም ሁለቱ ወንድሞቹ በመንገድ ላይ ሲገደሉ፣ እርሱ ደግሞ በሊቢያ እስር ቤት ውስጥ ሰባት ዓመታትን አሳልፏል። ባለፈው ዓመት መገባደጃ ላይ ደግሞ የተባበሩት መንግስታት የስደተኞች መርጃ ድርጅት ወደ ከሩዋንዳ እንዲመጣ እንደተደረገ ይገልጻል። እኔ አሁን ማለት የምችለው ነገር የለም። እዚህ መኖር አልፈልግም። ወደፊት መሄድ ነው የምፈልገው። ወደ አውሮፓ ወይንም ካናዳ ብቻ ሄዳለሁ። እዚህ ግን አልቀመጥም። ፒተር አሁን ከሩዋንዳ ዋና ከተማ ኪጋሊ ወደ 60 ኪሎ ሜትር ርቀት ላይ በሚገኘው እና ወደ አውሮፓ ለመሄድ በሚያደርጉት ጥረት ለረጅም ዓመታት በሊቢያ ይኖሩ የነበሩ ስደተኞችን ለማስጠለል በተሰራው ጋሾራ መጠለያ ጣቢያ ውስጥ ይኖራል። ጋሾራ እንደ መተላለፊያ ጣቢያ ቢቆጠርም እንደ ፒተር ላሉት ግን ምንም መሄጃ አይታያቸውም። ለእንግሊዝ መንግስት ማለት የምፈልገው የሰው ልጅ የሰው ልጅ መሆኑን ነው። ስትፈልግ ሂድ ወይንም እዚያ አሁን ልትለው አትችልም። ወይንም ይህንን አድርግ ይህንን አታድርግ አይባልም፣ አይቻልም። ምክንያቱም እንግሊዝ ነው የሚሻለኝ ካለ እንግሊዝ ነው የሚሻለው። እንደ ሰውነታቸው ተቀባይነት ሊኖራቸው ይገባል እንጂ ወደዚያ ሊዘዋውሩ አይገባም። ወደ አፍሪካ ከመመለስ እዚያው እነሱ እስር ቤት ውስጥ መቆየት ይሻላል። ሩዋንዳ በዓለም ላይ በርካታ ሕዝብ በትንሽ ቦታ ተጣቦ የሚኖርባት ሀገር ናት። እንደ አውሮፓውያን አቆጣጠር በ1994 ከተካሄደው የዘር ጭፍጨፋ በኋላ ሀገሪቱ በልማት ላይ ብታተኩርም አሁንም ድሃ ከሚባሉ ያላደጉ ሀገሮች መካከል አንዷ ናት። የሩዋንዳ ባለስልጣናት ሀገራቸው ስደተኞችን በመቀበል የሚያኮራ ታሪክ እንዳላት ቢናገሩም በእንግሊዝ የተሻለ ህይወት ለማግኘት ተስፋ ያደርጉ ለነበሩት ስደተኞች ግን በሩዋንዳ ህልማቸውን ሊያሳካላቸው የሚችለው እድል አናሳ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየውም ቀደም ሲል ከተቋሙ ጋር በተደረገ ስምምነት ወደ ሩዋንዳ ተልከው የነበሩ በመቶዎች የሚቆጠሩ ሰዎች አሁን ወደ ሶስተኛ ሀገር ተልከዋል። ሆኖም ከእንግሊዝ ጋር በተደረገው ስምምነት ወደ ሩዋንዳ የሚላኩ ስደተኞች ግን ለጥገኝነት ማመልከት የሚችሉት ሩዋንዳ ውስጥ ነው። የእንግሊዝ መንግስት እንደሚለው የሰዎችን ሕይወት አደጋ ላይ በመጣል በህገወጥ መንገድ ከሚያዘዋውሩ ወንጀለኛ ቡድኖች ለመታደግ ይሄ መንገድ ትክክለኛው አማራጭ ነው። ይሄ መንግስት ትክክለኛውን መንገድ ለማድረግ አይፈራም ባለቀ ደቂቃ ሊመጡ በሚችሉ የህግ ፈተናዎችም አንሸነፍም። ወይም ስደተኞችን የማዘዋወሩን ስራ አመፀኞች እንዲያደናቅፉትም አንፈቅድም። አጸያፊ ስራ የሚሰሩ የተደራጁ ወንጀለኛ ቡድኖች ሰዎችን እንደ ካርጎ እቃ የሚያዘዋውሩ ክፉ ሰዎችን ቁጭ ብለን እንደ ልባቸው ሲሆኑ አናይም። ድንበራችሁን ለመቆጣጠር መብት የላችሁን መባልንም አንቀበልም። የዚህን ሀገር ደህንነት ለማስጠበቅ አስፈላጊውን ነገር ሁሉ እናደርጋለን። ለረዥም ጊዜ በኖረው ባህላችን መሰረትም የእውነት ችግር ውስጥ ያሉትን መርዳታችንን እንቀጥላለን። የአውሮፓ የሰብአዊ መብቶች ፍርድ ቤት የእንግሊዝ ፍርድ ቤቶች ጥገኝነት ጠያቂዎችን ወደ ሩዋንዳ የሚወስደው በረራ እንዲከናወን የሰጡትን ፈቃድ አልሻሩም። ሆኖም የእንግሊዝ ፍርድ ቤት በረራው እንዲከናወን ሲፈቅድ በእያንዳንዱ ተሳፋሪ ስደተኛ ይዞታ ላይ የሰጠው ብይን ባለመኖሩ የአውሮፓ ፍርድ ቤት ለእግድ ተጠቅሞበታል። የእንግሊዝ መንግስት የያዘው እቅድ ተግባራዊነት በእንግሊዝ ፍርድ ቤቶች ለመታየት በሐምሌ መጨረሻ ቀጠሮ የተያዘ ሲሆን የሰብአዊ መብት ጠበቃ የሆኑትና በአውሮፓው ፍርድ ቤት መከራከሪያቸውን ያቀረቡት ጆፈሪ ሮበርትሰን ስደተኞች የጥገኝነት ጥያቄያቸውን በሩዋንዳ እንዲያቀርቡ መደረጉ መንግስት ከመጡበት ሀገር ጋር ግንኙነት ካለው ሸሽተው ወደ መጡበት ሀገር እንዲመለሱ ሊያደርጋቸው ይችላል የሚል ስጋት እንዳላቸው ገልጸዋል። የሩዋንዳ ዳኛ አንድ ስደተኛ የእውነተኛ ጥገኝነት ጥያቄ ነው ብሎ ቢወስን እዚያው ሩዋንዳ እንዲቀሩን የሚያደርገው ወደ እንግሊዝ የመመለስ መብት የላቸው። ፍርድ ቤቱ ከሚያያቸው ጉዳዮች አንዱ ይሄ ይመስለኛል። ሩዋንዳ ውስጥ ዝም ብለው እንዲቀሩ ከተደረገ መንግስት ከኢራን የመጣ የመንግስት ተቃዋሚ ወደ ኢራን ከመለሰ ልገደል እችላለሁ ብሎ ይፈራል ይላል። ሩዋንዳ መንግስት ደግሞ ከኢራን ጋር የቀረበ ግንኙነት ስላለው ያ ሊፈጠር ይችላል። የስደተኞችን ጉዳይ የሚከታተሉ ቡድኖችም ወደ ሩዋንዳ መላኩ ሕይወታቸውን አደጋ ላይ ጥለው ወደ እንግሊዝ ለመሄድ አስቸጋሪ ጉዞ የሚያደርጉትን ያስቀራል የሚለውን እቅድ የማያሳካ ነው ይላሉ። ለምሳሌ ማክሰኞ ዕለት ድረስ እርጉዞችንና ህፃናትን ጨምሮ 440 ሰዎችን የያዘ ጀልባ በደቡብ እንግሊዝ ወደብ ላይ አርፏል። በበርሚንግሃም ዩኒቨርሲቲ የስደተኛ ጉዳዮች ባለሙያ የሆኑት ናንዶ ሲጎና ይህ የሩዋንዳ እቅድ ስደተኞቹ የሚጠቀሙበትን መንገድ ሊቀይር ይችላል ይላሉ። ወደ ሩዋንዳ የማዘዋወሩ እቅድ ስደተኞች በእንግሊዝ ካናል ውስጥ ለማለፍ የሚጠቀሙበትን መንገድ እንዲቀይሩ ያደርጋቸዋል። በዚህ ፖሊሲ ውስጥ የተካተቱት በተለይ ያላገቡ ወንዶች ወደ ሩዋንዳ የመመለስ ስጋት ስለሚኖር የስደተኛ ዝውውር ስልቱን ይቀይሩታል። ከዚህ ቀደም እንዳየነው የፖሊሲ ለውጦች የስደት መንገዳቸውን እንዲቀይሩ ያደርጋል እና ደግሞ በጀልባው የሚሳፈሩት የበለጠ ቁጥር ያላቸው ልጆች፣ ቤተሰቦችና ሴቶች ይሆናሉ። ምክንያቱም እነሱ ወደ ሩዋንዳ በመመለሱ እቅድ ውስጥ ኢላማ የተደረጉ አይደሉም ተብሎ ስለሚታሰብ የሰብአዊ መብት ተሟጋቾችም የእንግሊዝ እቅድ ሁለተኛውን የዓለም ጦርነት ተከትሎ ለስደተኞች የተሰጠውን የጥበቃ ከለላ የሚጋፋ መሆኑን በመግለጽ ይከራከራሉ። ሐሳቡ በተግባር መዋል የማይችል ኢሰብአዊና ለገንዘብ ብክነት የሚዳርግ ነውም ይላሉ። እንግሊዝ ከሩዋንዳ ጋር ለገባችው ስምምነት 120 ሚሊየን ፓውንድ ወይም 150 ሚሊየን የአሜሪካ ዶላር ቅድመ ክፍያ ፈጽማለች። በአሶሴትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አመሰግናለሁ ስምኝሽ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ወደ ተከታዩ ርዕስ ስንሻገር ደግሞ ሳምንታዊው ሳይንስና ሕይወት ተፈጥሮ አካባቢ ነው። ደቡብ ወሎ ዞን የሚገኘው ሎጎ ሐይቅ ሊደርቅ ይችላል የሚል ስጋት እንዳለ ባለሙያዎች ተናገሩ። በደቡብ ወሎ ዞን ውስጥ ሦስት ወረዳዎች የሚያካልለው ሎጎ ሐይቅ የመድረቅ አደጋ እንደተጋረጠበት ባለሙያዎች ገልጠዋል። ይህ ትልቅ ሐይቅ በየጊዜው እየቀነሰ በመምጣቱ ከሰባት ሄክታር በላይ የሐይቁ ክፍል ወደ የብስነት መቀየሩንና ከስድስት ሜትር በላይ ጥልቀቱም መቀነሱን በወሎ ዩኒቨርሲቲ የተደረገ ጥናት ማረጋገጡ ታውቋል። የደለል መሙላት፣ የተፈጥሮ ሀብት ጥበቃ አለመጠናከር፣ በዙሪያው የእርሻ መስፋፋትና የአየር ንብረት ለውጥ ያስከተለው ሙቀት መጨመር ለሐይቁ መጠን መቀነስ በምክንያትነት ተዘርዝሯል። መሱን አራጌ የሐይቁን ሁኔታ በተመለከተ ያሰናዳውን ይህን ዘገባ ለዛሬው ሳይንስና የተፈጥሮ አካባቢ እንዲህ አሰናድቶታል። ከደሴ 35 ኪሎ ሜትር ርቀት ላይ ደቡብ ወሎ ዞን ተወለዳሬ ወረባቦና ሀይቅ የተባሉ ወረዳዎች ውስጥ በሚገኘው ለጎ ሀይቅ አቅራቢያ ተወልዶ ያደጉት አቶ አበራ አየለ ከሀይቁ ጋር የተቆራኘ ትውስታ አላቸው። በገዳሙ አካባቢ ዙሪያ ላይ ነበር እኔ ተወልጅ ያደኩት። እዚያ አካባቢ ለመማር እንገባ ነበረ። ወደ ገዳሙ ስንገባ በድንጋይ በተረበረበ ቦታ እግራችንን ውሃው እየነካን እስከ ጉልበታችን አቋርጠ መሄድ ነበረ። ከዚያም በፊት ያሉት የዋኙ ይገቡ ነበር። ሌሎችም በታንኳ ወደ ውስጥ ይገቡ አሁን የውሃው ክፍል መቀነሱንና ቦታው ወደ ደረቅ መሬትነት እየተቀየረ መምጣቱን አቶ አበራ ጨምረው ተናግረዋል። ታንኳዎች ይመላለሱበት የነበረው የውሃው አካል ወደ ማሳነት እንደተቀየረም ይገልጻሉ። የደቡብ ወሎ ዞን አካባቢና ደን ጥበቃ ጽሕፈት ቤት ኃላፊ መሐመድ አበጋዝም የሚያረጋግጡት ይህንኑ ነው። ሀይቁ እየጠፋ ነው ያለው። በቅርብ ታሪክ ራሱ የምናየው በርቀት ላይ የነበረ ውሃ አሁን ሙሉ በሙሉ እየጠፋ ነው ያለው ወርዶ፣ ትላንትና ከአመት ከሁለት አመት በፊት ያየ ነው ላይ አይደለም ያለው ደለል እየተሞላ ነው። እርሻ እየተከተሉ እየሰሩ ነው። ከብት ልቅ ነው። እያያችሁት ነው። ውስጥ ገብተው ነው እንትን እያደረጉ ያሉ። የተውለደር የወረዳ አካባቢና ደን ጥበቃ ጽህፈት ቤት ተወካይ ኃላፊ ሌላ ሳይድ በበኩላቸው በህዝባዊ ውይይቶች ሀይቁ እንዲጠበቅ የተለገሰው ምክር ሀሳብ እንዳልሰራ ይገልጻሉ። በደለል እየተሞላ ነው። ባህሩ እየደረቀ ነው። ይህ ብቻ ሳይሆን ባህሩ ውስጥ ያሉ ያሳ ዝርያዎችም እየጠፉ ነው ያሉት። ከጊዜ ወደ ጊዜ እየጠፉም እየቀነሰም እየጠፋም ነው ያለው ና ይሄን ለማድረግ እያንዳንዱ የሚመለከተው ባለድርሻ ሀገር ትኩረት ሰጥቶ የባህሩን ደህንነት መጠበቅ ነበረበት። ይሄ ግን ከሁሉም ማህበረሰቡ ሲታይ እየሆን አይደለም። ሀላፊዋ ከዚህ በተጨማሪ የደረቅና ፍሳሽ አወጋገድ ችግር የሀይቆነለውና እየተፈታተነ ለመሆኑ ማሳያ አቅርበዋል። በተለይ ከከተማው ጋር ተያይዞ የደረቅና ፍሳሽ ቆሻሻ አወጋገዳችን ስርዓት ስለሌለው እዚሁ ባህሩ ዳር አምጥተው ነው የሚያፈሱ። ሽንት ቤት አለ እዚህ ሎጂዎች ጋር እሱ ሽንት ቤቱ በቀላሉ ወደ ውሃው እንዲገባ ነው እንጂ እንዲሰርግ አያደርጉትም። በሀይቁ ላይ የሚራቡት አምባዛ፣ አርዲቦና ቀረሶ የተባሉ የአሳ ዝርያዎች መጠን ከማነሱ በተጨማሪ ቁጥራቸው እየተመናመነ እንደሆነ የአካባቢው ነዋሪዎች ይናገራሉ። አሳ መራባት የሚችለው የሳር ረድፍ ሲኖር ነው። ይሄ ስትራታ የምንለው ረድፉን አሁን እየጠፋ ነው ያለው። ከብቶቹን እያጨዱ በዚህ አግባብ እንትን እያደረጉት ሀይቁ እንዲያገግም ከሚሰሩ የተፈጥሮ ሀብትና ሌሎች ተግባራት በተጨማሪ በአርሶ አደሩ ማሳና በሀይቁ መካከል ወሰን ሊሰመርለት ይገባል። እንደ ተወካይ ኃላፊዋ ሌላ ሳይድ እያንዳንዱ የአርሶ አደር እርሻ ነው። ባህሩ ሲሴሽ አብሮ ነው እየተጠጋ የሚሄደው አርሶ አደሩ። ስለዚህ የባህሩ ወሰንና የአርሶ አደሩ ወሰን መለየት አለበት። ወሰኑ ከተለየለት አርሶ አደሩም የራሱን ማሳ ይጠቀማል። የባህሩም ወሰን ኖሮት ደግሞ ይከለላል። ስለዚህ ባህሩ እያገገም የሚሄድበት ሁኔታ ላይ እንዲህ አይነቱን አስተዳደራዊ ውሳኔ ለማሳለፍ ሀይቁን በባለቤትነት የሚያስተዳድር አንድ አካል ሊኖር ይገባል የሚሉ አስተያየት ሰጪዎች አሉ። ሀይቁ ከፊል አካሉ በተውለደሬ ከፊሉ በሀይቅ ከተማ አስተዳደር እንዲሁም የተወሰነው በወረባ በወረዳዎች ውስጥ መሆኑ አንድ ባለቤት እንዳይኖሩ አድርጓል። በወሎ ዩኒቨርሲቲ የስነ ሕይወት ትምህርት ክፍል መምህሩ ዶክተር አሰፋ ተሰማ ባለፉት ሰባ ዓመታት ሀይቁ በመጠንም በጥልቀትም እየቀነሰ መምጣቱን በአሃዝ አስደግፈው たくいい。<tax> አንደኛ በውሃ ሀብት ጋር ተያይዞ የውሃ መጠን መቀነስ ታይቶበታል። ከፊት ደጉ ሀይቅ ከሀያ ሶስት ኪሎ ሜትር ነው ስፋት የነበረው እና ላለፉት ሰባ ዓመት ወደ ሰባት ሄክታር የሚገመት የስፋት መቀነስ ታይተዋል። ጥልቀቱ ደግሞ ሰማንያ ሰባት ሜትር የነበረው ከፍተኛው የሀይቆ ጥልቀት ወደ ሰማንያ አንድ ሜትር ዝቅ ብለዋል። እንደዚህ ወደ ስድስት ሜትር ጥልቀት ቀንሷል ማለት ነው ሀይቁ በያለፉት ሰባ ዓመት። አንዳንዶች የሐሮማያ ጣፍንታ ሀይቁ ላይ እንዳይደርስ ስጋታቸውን ሲገልጹ ዶክተር አሰፋ በበኩላቸው የሀይቁን ጥልቀ ጥልቀት እንደ መልካም አጋጣሚ ያነሱታል። እንደውም የሎጎ ሀይቅ ጥሩ ኦፖርቹኒቲ ጥልቀት ስላለው ነው እንጂ እንደ አለማ አይነት ቢሆን እስካሁን ሀይቁ አይገኙም። ይሁን እንጂ ሐይቁን እንዲያገግም የማድረግ ስራዎች ካልተሰሩ የከፋ ጉዳት ሊደርስ ይችላል የሚል ስጋት አላቸው። ወደ እርሻ መሬት ተቀይሯል። ልጆች ተሰርተውበታል። በፊት የውሃ አካል የነበረው አንዳንድ በታሪክን ትልልቅ ሰዎች የሚሉት ወደ ሀይቁ ስቲፋኖስ ገዳም ለመግባት እኮ በጀልባ ነበር የሚገባ፣ የብስ አልነበረውም። የወንዶቹ ገዳም ጋር ማለት ነው። ክትትል ካልተደረገ ከአሁኑ ርማት ካልተደረገ በሂደት መድረጉ እንደማይቀር የምንም ጥርጥር የለም። ዶክተር አሰፋ ለሐይቁ የመጠንና የጥልቀት መቀነስ ሶስት መላምቶችን ያቀርባሉ አንዱ ይሄ የአየር ንብረት ለውጥ ጋር እያያዛል ማንኛውም ውሃማ አካል የዝናብ መጠን ስርጭት የሙቀት መጠን መጨመር ለውሃ አካላት የውሃ መጠን መቀነስ አንዱ እሱ ነው በተለይ ደለል አንድ ወንዝ አለ አንቀርቃ ወንዝ የሚባል ከአርጅቦ የሚመጣ በተለይ ክረምት ላይ ከፍተኛ ደለል ነው ይዞ የሚገባው ወደ ለጎ ሀይቅ ማለት ነው ከዚህ በተጨማሪ ከውሃማ አካሉ በተወሰነ እርቀት ክፍት ቦታ መኖር ሲገባው አለመኖሩ የሀይቁን ደህንነት ስጋት ላይ ጥሎታል ብለዋል ከ ከ2010 ዓ.ም ጀምሮ 19 ባለሙያዎችን ያካተተ የጥናት ቡድን ምክረ ሀሳብ ማቅረቡንና ሀይቁ እንዲያገግም ለማድረግ ከ2013 ጀምሮ ስራዎችን ለመስራት ታቅዶ በኮቪድ ወረርሽኝና በጦርነቱ ምክንያት ተግባራዊ አለመሆኑን ዶክተር አሰፋ ተናግረዋል። ወደ ሀይቁ የሚገባውን ደለል ለመከላከልና የውሃ አካሉ ላይ ሌሎች ስራዎችን ለመስራት በወሎ ዩኒቨርሲቲና በውሃና የኤነርጂ ሀብት ሚኒስቴር መካከል የጋራ መግባባት የተደረሰ ሲሆን ከ2015 ዓ ም ጀምሮ ለሶስት ዓመት ለሚደረገው የሙከራ ትግበራ ከ75 ሚሊዮን ብር በላይ ያስፈልጋል ብለዋል። የአካባቢው ማህበረሰብ ከሚያደርገው የጉልበት አስተዋጽኦ በተጨማሪ ዩኒቨርሲቲ ዋና የኤነርጂ ሀብት ሚኒስተር መንግስታዊና መንግስታዊ ያልሆኑ ተቋማት የገንዘብ ድጋፉን ያደርጋሉ ተብሎ እንደሚጠበቅ ከዶክተሩ ማብራሪያ ለማወቅ ተችሏል። የአካባቢው ተወላጅ የሆኑት አቶ አበራ ሐይቁን የመታደግ ስራ በፍጥነት ካልተሰራ በአርሶ አደሩ ህይወትና በአካባቢው ስነ ምህዳር ላይ የሚያሳድረውን ተጽዕኖ ያስረዳሉ። ሀይ ከተማ ላይ አሁን ቀኑ ላይ ብትኖር ሙቀቱን ከባህሩ የሚነሳው ማዕበል ነው የከተማ የአየር ሁኔታ ባላንስ የሚያመጣው። በሌላ በኩል ይሄ አርሶ አደር አሁን ባህሩ ዳርቻ ላይ ካሽክሮፕ እያመረተ ነው ያለው። ነገ ጧት ይሄንን ቢያጣ ሊያመርት የሚችለው ነገር አማራጭ አይኖረውም። ምንም ቢሆን በምርትና ምርታማነት ላይ ተጽዕኖ ከፍተኛ ነው። በኢትዮጵያ የመጀመሪያው ዩኒቨርሲቲ እየተባለ የሚጠቀሰው በአባ ኢየሱስ ሞአ በአስራ ሶስተኛው መቶ ክፍለ ዘመን የተቆረቆረውና በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ቦታ የሚሰጠው የሀይቅ እስጢፋኖስ ገዳም በለጎ ሀይቅ መሀል ደሴት ሰርቶ ይገኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የዕለተ ሐሙስ ምሽት ዝግጅታችንን ነው። ተከታዩ ደግሞ በዓለም አቀፍ ጉዳይ ላይ የተደረገ ጥናትን ይመለከታል። ኮቪድ-19 ነፍሰ ጡር ሴቶችን ለጽኑ ህመምና ለህልፈትም ሊዳርግ እንደሚችል በአፍሪካ ሀገራት ላይ የተካሄደ አንድ ጥናት አሳሰበ። ቀደም ሲል በዩናይትድ ስቴትስ፣ በአውሮፓ፣ በእስያና በሌሎችም አካባቢዎች ይህን አስመልክቶ የተደረጉ ጥናቶች ቢኖሩም በዚህ ረገድ በአፍሪካ በአይነቱ የመጀመሪያ የሆነ ክትትል መደረጉ ትልቅ ጠቀሜታ እንዳለው የጥናቱ አቅራቢዎች ይናገራሉ። ነፍሰጡር እናቶች የጸረ ኮቪድ ክትባት እንዲከተቡ ለማድረግ የበለጠ መሰራት እንዳለበትም ይመክራሉ። ስለ ጥናቱ ማብራሪያ እንዲሰጡን ቆንጅት ታየ አንድ እንግዳ ጋብዛለች። እንግዳዋን በማስተዋወቅ ነው የምትጀምረው። ዶክተር ስንታየው ጸጋዬ አፍሪካ ውስጥ ዘላቂ የጤና ችግሮችን ለመቅረፍ ለበርካታ ዓመታት በመስራት የሚታወቀው የአምረፍ ሄልት አፍሪካ የኢትዮጵያ ቢሮ ምክትል ዳይሬክተር ናቸው። አምሬፍ ኢትዮጵያ እንደ ኮቪድ-19 ያሉ አጣዳፊ ችግሮች ሲከሰቱ ከመንግስት ጋር በመተባበር የሚያከናውናቸውን ተግባራት ጨምሮ ሌሎች ዘርፈ ብዙ ድጋፍ ያደርጋል። በጥናቱ ዙሪያ ያነጋገርናቸው ዶክተር ስንታየው ኮቪድ-19 አፍሪካ ውስጥ ነፍሰ ጡር ሴቶች ላይ ስለሚያደርሰው ጉዳት በወጣው ጥናት ዙሪያ አስተያየታቸውን በመስጠት ይጀምራሉ። ጥናቱ የተደረገው እንግዲህ ከሰሃራ በታች ባሉ ስድስት ሀገሮች ነው። ያው እነዚህ ስድስት ሀገሮች ውስጥ ኢትዮጵያ የለችበትም። ነገር ግን የተገኙት ውጤቶች እኛንም ሊያመላክቱ ይችላሉ ብዬ አስባለሁ። ኮቪድ ያለባቸው ነፍሰ ጡሮች ጽኑ ሕክምና ወይም አይሲዩ የምንለው ክፍል የመግባት ምጣኔያቸው ሁለት እጥፍ ኮቪድ ካልያዛቸው ሰዎች ይጨምራል። ነፍሰ ጡር ሆኖ ኮቪድ ከሌላቸው ሰዎች ነፍሰ ጡር ካልሆኑ ሰዎች ጋር መሳክረው ስለሆነ የሞት ምጣኔውም አምስት እጥፍ ጨምሯል የሚል ነው ያላቸው። ስለዚህ ይሄ ነፍሰ ጡርነት ያው በሀገራችን ነፍሰ ጡር የሚለው ስያሜ በራሱ ተጨማሪ አደጋ እንዳለው የሚያመላክት ነው። ከዛ ደግሞ ይሄ ሲጨመርበት አደገኛ እንደሆነ ያመላክታል የሚል አንድ ጭብጥ ያስቀምጥና ጥናቱ በሌላው ወገን ደግሞ ክትባቱን የመከላከያ መንገዶች ውስጥ አንዱ የሆነው ደግሞ ክትባት ነው። ክትባትን በተመለከተ ደግሞ አፍሪካ ሀገራት ውስጥ በተደረገ ጥናት ክትባቱን ለመውሰድ ፍላጎት ያላቸው ነፍሰ ጡር እናቶች ሀያ በመቶ አይሞሉም። ስለዚህ ይሄ ትኩረት የሚሻ ጉዳይ ነው በሚል ለማንሳት የሞከረው ለዚህም ለነፍሰ ጡር እናቶች ቅድሚያ እንስጥ የሚል ምልከታ አለው። የዚህ ጥናት ዋናው አስተባባሪ የነበሩት ዩኒቨርሲቲ ኦፍ ፒትስበርግ የወረርሽኞች አጥኚ የሆኑት ጂን ናቼጋ ከዚህ ቀደም በሌሎች በዩናይትድ ስቴትስ፣ በአውሮፓ ሀገሮች፣ በእስያ የተካሄዱ የተለያዩ ጥናቶች አሉ ይሄንን በሚመለከት ነገር ግን አፍሪካ ውስጥ መካሄዱ ትልቅ ቦታ የሚሰጠው መሆኑን ጠቁመዋል። እውነት ነው። ቲንክ የተመራማሪውን ሀሳብ ጋር አለው ምንጊዜም አገሮች የራሳቸው የሆነ መረጃ ቢኖራቸው ጠቃሚ ነው። ግን የበለጠ ደግሞ አስፈላጊ የሚያደርገው አፍሪካ ውስጥ ከሌሎች ዓለም ለየት የሚያደርጉን በርካታ ችግሮች አሉ። ለምሳሌ ኤች አይ ቪን ብንመለከት፣ ቲቪ በሽታን ብንመለከት፣ ወባን ብናይ፣ የምግብ እጥረትን ብንመለከት፣ እነዚህ ሁኔታዎች የከፋ ናቸው። ጤና አገልግሎት ተደራሽነትም በጣም ዝቅተኛ ነው። የጤና አገልግሎት ጥራትም በጣም ዝቅተኛ ነው እና እነዚህን ከሌሎች አለሞች አፍሪካን ለይቶ በከፍተኛ ሁኔታ የሚያጠቁት ነገሮች ከኮቪድ አንፃር ምን አይነት ነገር ውስጥ እየከተቱን ነው የሚለው ነገር በራሳችን አውድ መታየቱ ተገቢ ነው። እነዚህ ደግሞ የጠቀስኳቸው ዋና ዋና በሽታዎች ደግሞ የሰውነት የመከላከልን አቅም በእጅጉ የሚያዳክሙ አንዳንዶቹ ለዘለቄታው ከሰው ጋር የሚኖሩ ለምሳሌ ኤች አይ ቪ ብንመለከት፣ ወባም ተደጋግሞ የሚያጠቃን ነው። የምግብ እጥረት፣ ረሃብ እንደዚህ አይነት ነገሮች ያሉበት ስለሆነ የራሳችን መረጃ መኖሩ ከፍተኛ ነው። ከዛ በተጨማሪ ከጤና አገልግሎት ተደራሽነት አንጻር ነፍሰ ጡር እናቶች ምን ያህሎቹ የቅድመ ወሊድ ክትትል ያደርጋሉ ብለን ስናይ ዝቅተኛ ነው። በዚህም ደረጃ እና ይሄ ይሄ አይነት ነገሮች በአፍሪካ መነጽር ጉዳዮችን ማየት በጣም አስፈላጊ ነው። ሌሎች ካጠኑት በበለጠ አፍሪካ ውስጥ ያሉ ነፍሰ ጡር እናቶች፣ አፍሪካ ውስጥ ያሉት ማህበረሰቦች የኮቪድ ጫና ከፍተኛ ይሆንባቸዋል የሚል ሳቤ ስላለኝ ከተመራማሪ ጋር ስማማለው። ማንኛውም መድኃኒት ወይም ክትባት በሚሰራበት ጊዜ በጥናቱ ቅድሚያ ትኩረት የሚደረገው ሌሎች የማህበረሰብ ክፍሎች ላይ መሆኑን የሚናገሩት ዶክተር ስንታየው ክትባቱ ነፍሰ ጡር እናቶች ላይ ምን አንደምታ ይኖረዋል የሚለው ቀጥሎ የሚታሰብ ነገር መሆኑን ያስረዳሉ። ያው እንደሚታወቀው በነፍሰ ጡር ጊዜ በእርግዝናውና ክሉን ወይም የጤና ክሉን በፈጠረው መካከል ያለውን ክፋት አመዛዝኖ አይ ይሄ ነገር እርግዝናው ጋር ተያይዞ ከሚመጣው ችግር ይበልጥ ይሄ በሽታ የሚያመጣው ችግር ስለሆነ በሽታውን ቅድሚያ አንስጠው የሚባለው የጄኔራል የሆነ ወይም አጠቃላይ የሆነ የሕክምና ሂደት አለ። ስለዚህ በዛ ሂደት ምክንያት እነዚህ ምርምሮች ሲካሄዱ አልነበረም የነፍሰ ጦር እናቶች መረጃ። ነገር ግን በኋላ የዓለም ጤና ድርጅትም ነፍሰ ጦር እናቶችን በተመለከተ የሰጣቸው ወቅታዊ ወይም ደግሞ ኢንትሪም ጋይዳንስ የሚባሉ ነገሮችን ሲያወጣ ነፍሰ ጦር እናቶች ብቻ ሳይሆን የሚያጠቡ እናቶች በዚህ ጥናት ውስጥ በአብዛኛው የኮቪድ ክትባት ሲጀመር ጥናት ውስጥ አልነበሩም። ከዛ በኋላ ግን ተካተው ጥናቶች እየተካሄዱ ነው። የአንድ ክትባት ወይም የአንድ መድኃኒት በእርግጠኝነት ምደና ነው ወይም አስተማማኝ ነው ለማለት የረጅም ጊዜ ጥናት ይፈልጋል። ኮቪድ እንዲሁ ሁለት ዓመት ነው የቆየ ነው። ስለዚህ በቂ ጥናት ገና የለም። ሆኖም ግን ነፍሰ ጡር እንስሳቶች ላይ ጥናቱ መደረጉን ይናገራሉ ዶክተር ስንታየው። እነዛ በተለያየ ሀገር በተደረገው ጥናት ይሄን ያህል እርግዝና ላይ የከፋ ጉዳት ያመጣል የሚል ውጤት አልመጣም። እስካሁን ድረስ አንድ ዓመት በላይ ተሄዷል ነፍሰ ጡሮችም ወስደዋል። እሳቱ ላይ ተደርጓል። ያ አንድ ነገር ነው። ሁለተኛ ነገር ደግሞ ምናልባት ቫይረሱን ራሱ እንሰጣቸዋለን ብለን እንዳናስብ፣ አሁን ያሉት የኮቪድ ክትባቶች በሕይወት ያለ የኮቪድ ቫይረስ የያዙ አይደሉም። ክትባቱን ስለሰጠን ያው ኢሚኒቲውን፣ የሰውነታችን የመከላከል አቅም አንድ ባዕድ ነገር ሲገባ እንደሚከላከሉ ይመጣል እንጂ ገብቶ ተራብቶ ያው በሽታ ሲገባ መራባቱ ነው አደለ? ወደ ህመም የሚወስደን የሞቱ ስለሆኑ ወይም ደግሞ ጄኔቲካሊ ሞዲፋይድ የሆኑ ስለሆኑ የመራባቶቹ ስለሌለ በራሱ በመከተቡ የተነሳ ኮቪድ እንዲያዝ አያደርግም። ያንን ተንተርሶ የዓለም ጤና ድርጅት ምንድን ነው የሚለው፣ ይሄንን ክትባት ከነፍሰ ጡርነት ጋር ተያይዞ ካለው አደጋ ጋር አመዛዝኖ መስጠት ይገባል። የኮቪድ በሽታ የመያዝ እድሉ ከፍተኛ የሆነበት ማህበረሰብ ውስጥ የምትኖር ነፍሰ ጡር ብትከተብ ይሻላል። ምክንያቱም ኮቪድ በከፍተኛ ሁኔታ እየተስፋፋ ስለሆነ የመያዝ ዕድሏ ከፍተኛ ነው። እጇን ብትታጠብ፣ ማስክን ብታደግ፣ ርቀቷንም ብትጠብቅ በተላለፍ ምጣኔው ከፍተኛ ስለሆነ ካገኛት ደግሞ ቅድም የጠቀሰው አይነት ጥናት ከፍተኛ የሆነ መሙስ ሊከታት ስለሚችል ከምትኖርበት ሁኔታ አንጻር በኮቪድ የመያዝ ዕድሏ ከፍተኛ ከሆነ ብትከተብ ይሻላል። አንድ ያስቀመጠው ሁለተኛ ነገር ደግሞ ነፍሰ ጡር እናቶች ተጓዳኝ ህመም ሊኖራቸው ይችላል። የደም ግፊት ሊኖራቸው ይችላል። የስኳር ህመም ሊኖራቸው ይችላል። የኤች አይቪ ህመም ሊኖራቸው ይችላል። የቲቪ ህመም ሊኖራቸው ይችላል። እና ያ አይነት ተደራራቢ ያላቸው እናቶችም ቢከተቡ ይሻላል የሚል ሪኮመንዴሽን ወይም ደግሞ ምክረ ሀሳብ ይሰጣል። ከዛ በተጨማሪ ነፍሰ ጡር እናቶች ለክትትል ሲመጡ ወይም በተገኘው አጋጣሚ ሁሉ መረጃዎቹ ሊሰጣቸው ይገባል። ኮቪድ በእርግዝና ወቅት ምን ሊያደረግ እንደሚችል በአካባቢው ያለውን የኮቪድ ስርጭት፣ ሌሎች ያሉትን የሚደረጉትን ነገሮች መስጠት ይገባል፣ እና ያንን ግራ ቀኙን አይቶ መስጠት ያስፈልጋል የሚል ነው የኢትዮጵያ እንግዲህ የደብልችን የዓለም ጤና ጥበቃ ድርጅትን ምክረ ሀሳብ ተከትለን እየተሰራ ያለው መልካም። ዶክተር ስንታየው ጸጋዬ የአምረፍ ሄልት አፍሪካ የኢትዮጵያ ምክትል ዳይሬክተር ስለ ጊዜው በጣም አድርጌ አመሰግናለሁ። አመሰግናለሁ ቆንጅት። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ጥቂት ማሳሰቢያዎች አሉን። አድማጮቻችን በቀረቡ በጣቢያችን በቀረቡ ፕሮግራሞችም ሆነ በሚያሳስቧችሁ በሚያነጋግሩ ጉዳዮች ላይ የአስተያየቶቻችሁንም ሆነ ጥያቄና መልዕክቶቻችሁን ብታደርሱን እናስተናግዳለን። እንዲሁም በጥያቄ ፕሮግራሞቻችን ላይ እንዲነሱ የምትፈልጓቸውን ሀሳቦች ማካፈል ትችላላችሁ። ታዲያ እንዴት እንደምታገኙን እናስታውሳችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ክብራትና ክብራን አድማጮቻችን የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለዕለተ ሐሙስ ምሽት ያዘጋጀው ፕሮግራም እዚ ላይ ያበቃ። የነገ ምሽት ዝግጅቶቻችንን እንድትከታተሉ የጋበዝን። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ታዲያ ነገ አርብ ከምሽት ሶስት ሰዓት ላይ በወቅታዊ መሆኑ በዓለም አቀፍ ዜናዎችና ዝግጅቶቻችን እንመለሳለን። ያሁኑን በዚሁ የተሰናበትን። ሰላም፣ ደህና አደሩ። I'm <laughs>